የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 17 2011 ዓ.ም ምሽት የጋቢና ቪኦኤ ፕሮግራማችንን ጀመርን። ኢትዮጵያን ከግል ስሜትና ፍላጎት ውጪ ማየት እንጀምር የሚል ጥሪ ዛሬ ቀርቧል። መላው የኢትዮጵያ ሕዝብ እንዲገነዘብ እንፈልገው፣ ጅማም የናንተ ነው፣ ነቀምትም የናንተ ነው፣ መቀሌም የናንተ ነው፣ ባህር ዳርም የናንተ ነው፣ ሁሉም ኢትዮጵያ የእኛ ነው። ጠቅላይ ሚኒስትር አብይ አህመድ የኦሮሞ ዴሞክራቲክ ፓርቲ ኦዲፒ 29ኛ የምስረታ በዓልና የፓርቲው ስራ አስፈጻሚ ኮሚቴ የስድስት ወር የስራ አፈጻጸም ግምገማ ላይ ያደረጉት ንግግር ነው። በሙሉ ዘገባ እንመለስበታለን። አርበኞች ግንቦት ሰባት በቅርቡ ካዘጋጀው ህዝባዊ ስብሰባ ጋር በተያያዘ የአማራ ክልልን መንግሥት ከሷል። የክልሉ መንግሥት ደግሞ አስተባብሏል ዘግባለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። የፕሮግራሙ አዘጋጆችና አስተናጋጆቻችሁ ፂዮን ግርማና አዲሱ ባልደረባዬ ሀብታሙ ስዩም ነን። እንኳን ደና መጣ ሀብታሙ። እንኳን ደና ቆየሽኝ ጽዮን። አድማጮችም እንኳን በዚህ ሁኔታ ተገናኘን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀ አጠር ላሉ ዓለም አቀፍ ዜናዎች ተመልሰናል። ራሱን ካልፌት ብሎ የሰየመው የአይሲሱ ነውጠኛ ቡድን መሸነፍ ብቻውን ከሽብርተኛው ቡድን ጋር ለተያዘው ጦርነት ማብቂያ እንደማይሆን ዩናይትድ ስቴትስ አስጠነቀቀች። ዩናይትድ ስቴትስ ሶሪያ ውስጥ ያሏትን ወታደሮች እያስወጣች ባለችበት በአሁኑ ወቅት ነው ይህንን የዋሽንግተን መልዕክት የተላለፈው። በዩናይትድ ስቴትስ የሚደገፈው ኃይል ባለፈው ቅዳሜ በመቶዎች በሚቆጠሩ ተዋጊዎች ላይ ጥቃት አካሄደው የሰሜናዊ ምስራቅ የሰሜን ምስራቋን የሶሪያ ከተማ በሐጉዝን ነፃ በማውጣት በአይስሱ ካሊፌት ላይ ከፍ ያለ ድል እንደተቀዳጀ ይፋ ማድረጉ ይታወሳል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋዛ ሰርጥ ላይ በደረሰው የሮኬት ጥቃት ምክንያት የዩናይትድ ስቴትስ ጉብኝታቸውን አቋርጠው ትላንት ወደ ሀገራቸው ተመልሰዋል። ድንገተኛ ቢሆንም ግን ናታንያሁ ወደ ሀገራቸው ከመመለሳቸው አስቀድሞ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ ቤተ መንግስት ተገናኝተው መወያየታቸውም ታውቋል። ሁለቱ መሪዎች በዚህ ወቅት እስራኤል በጎላን ኮረብታ ላይ ሉዓላዊ ባለቤትነት አላት የሚል እውቅና የሚሰጥ የስምምነት ሰነድ ተፈራርመዋል። ጠቅላይ ሚኒስትር ኔተንያሁ ምንም እንኳን እስራኤል ከጋዛ በተተኮሱ ሮኬቶች ጥቃት ስለደረሰባት ጉብኝታቸውን አቋርጠው ወደ ሀገራቸው ቢመለሱም ብዙዎች የዋይት ሀውሱን ግንኙነት የተመለከቱ ከሁለት ሳምንት በኋላ በሚካሄደው ምርጫ ለአምስተኛ ጊዜ መመረጥ ለሚፈልጉ የቅርብ ወዳጃቸው የፖለቲክና የፖለቲካ እውቅና የሰጡበት መድረክ አድርገው ነው። በተያዘ ዜና የእስራኤል ጦር አውሮፕላኖች ጋዛ ሰርጥ ላይ ዛሬ ጠዋት የአየር ጥቃት አካሂደዋል። ከፍልስጥማውያን ግዛትም ተከታታይ የሮኬት ጥቃት እየተካሄደ መሆኑን የእስራኤል ጦር አስታውቋል። ሰኞ ማታ እስራኤል ያካሄደችው የሮኬት ጥቃት የነውጠኛው የሐማስን መሪ ቢሮው ጨምሮ በርካታ የጋዛ ሰርጥ ኢላማዎች እንደመታም ታውቋል። በሕይወት ላይ የደረሰ ጉዳት ስለመኖሩ ግን የታወቀ ነገር የለም። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ዳይሬክተር ዴቪድ ደቤስሌ ዛሬ ወደ ሞዛምቢክ ማምራታቸው ተሰማ። የዳይሬክተሩ ጉዞ በቅርቡ ሳይክሎን ወይም ከባድ አውሎ ነፋስ በደቡባዊ ምስራቅ የአፍሪካ ክልል በሞዛምቢክ ዝምባብዌና ማላዊ ውስጥ የደረሰው ውድመትና አደጋን ለመመልከት መሆኑ ታውቋል። ቀደም ሲል አንድ የተባበሩት መንግስታት የረዴት ኃላፊ ሞዛምቢክ ውስጥ ሳይክሎን አይዳ ለተጎዱ ሰለባዎች መርጃ የ282 ሚሊ ሶማሊያን ድጋፍ መጠየቃቸው ታውቋል። ሳይክሎን አይዳ በሞዛምቢክ እንዲሁም በጎረቤት ማላዊና ዚምባብዌ ውስጥ እስካሁን ባገኘው አሀዝ መሰረት የ750 ሰዎች ህይወት አጥፍቷል። በብዙ መቶ ሺዎች የሚቆጠሩትን ቤት አልባ አድርገዋል። በተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊ አስቸኳይ እርዳታ አስተባባሪ ማርክ ሎኮግ እንዳስታወቁት ሰላማዊ ና ለማላዊ ና ለዚምባብዌ ለተጠየቀው እርዳታ በቀጣዮቹ ጥቂት ቀናት ውስጥ ይደርሳል ተብሏል። አድማጮች ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የኦሮሞ ዲሞክራቲክ ፓርቲ ኦዲፒ 29ኛ የምስረት የፓርቲው ስራ አስፈጻሚ ኮሚቴ የስድስት ወር የስራ አፈጻጸም ግምገማ ተካሂዷል። በበዓሉ ላይ የፓርቲው ሊቀመንበር ጠቅላይ ሚኒስትር አብይ አህመድ መልእክት አስተላልፈዋል። ጽዮን ግርማ ዘገባውን ይዛለች። በጠቅላይ ሚኒስትር ጽፈት ቤት በተካሄደው የኦዲፒ ምስረታ በዓል ላይ ዶክተር አብይ አህመድ ባስተላለፉት መልእክት ፓርቲያቸው ኢትዮጵያውያን ሁሉ የሚኮሩባት የሚሰሩባት እንጂ የማይሸማቀቁባት ኢትዮጵያን ለመፍጠር በቁርጠኝነት እንደሚሰራ ገልጸዋል። ኢትዮጵያን እንዳልተተከለች ድንኳን ብናስብ የድንኳኑን የተለያየ ጫፍ አንደኛውን ጫፍ ኦሮሞ ይዞታል፣ አንደኛውን ጫፍ አማራ ይዞታል፣ አንደኛውን ጫፍ ትግራይ፣ አንደኛውን አፋር፣ አንደኛውን ሶማሌ፣ አንደኛውን ሲዳማ፣ አንደኛውን ጉራጌ፣ አንደኛውን ስልጤ ከውጭ ሆነን ልክ እንደ ምሰሶ ይዘን ያቆምነው ድንኳን አድርገን ብናስብ ከዚህ ድንኳን ውስጥ እንደ ምሰሶ ከቆሙ ሕዝቦች አንደኛው የራሱን ጫፍ ቢለቅ በዚያ ሽንቁር ንፋስ ይገባል፣ ቀዳዳ ይገባል። ለጊዜው ውስጥ ያለውን አየር ይቀይራል። ቀስ እያለ ግን በዛ በሚገፋ ንፋስ ድንኳኑ ይፈርሳል። የትኛውም ብሔር ቢሆን ቁጥሩ ያነሰም የበዛም፣ ማንኛውም ኢትዮጵያዊ የሚኮራባት የሚሰራባት የማይሸማቀቅባት ኢትዮጵያን ለመፍጠር ኦዲፒ ዛሬም እንደትናንቱ በአንክሮ እንደሚሰራ ለዚህም ቁርጠኛ አቋም እንዳለው በዚሁ አጋጣሚ መግለጽ እፈልጋለሁ። አዲስ አበባን በተመለከተ የሚነሱ ጉዳዮችን ጠቅሰው የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ የሁላችንም ነች፣ ለእኛ ብቻ ሳይሆን ለመላዋ አፍሪካም ትበቃለች፣ ከኛ የሚጠበቀው ተባብሮ መስራት ብቻ ነው ብለዋል። በተደጋጋሚ አዲስ አበባን በሚመለከት የሚነሱ ጉዳዮች አሉ። መላው የኢትዮጵያ ሕዝብ እንዲገነዘብ እምፈልገው ጅማም የናንተ ነው፣ ነቀምትም የናንተ ነው፣ መቀሌም የናንተ ነው፣ ባህር ዳርም የናንተ ነው። ሁሉም ኢትዮጵያ የኛ ነው። ለኛ ብቻ ሳይሆን ለአፍሪካዎችም ይበቃል። ከኛ የሚጠበቀው መገፋፋትና መጠላላት ሳይሆን መሰባሰብና መተጋገዝ በጋራ መስራት ነው። ከሁሉ በላይ እኩልነት ነው። ማንም የበታች ማንም የበላይ የሆነበት ኢትዮጵያን ከእንግዲህ በኋላ ማየት ለማንም አይጠቅምም። ያን ከሞከርንም ጥፋቱ ለሁላችን ይሆናል። የኦዲፒ አላማ ኢትዮጵያውያን ሁሉ እኩል ድምፅ፣ እኩል ሀሳብ ኖሯቸው በሀገራቸው ኮርተው እንዲኖር ማስቻል ስለሆነ ለዚህ አላማ በጥብቅ መሰል አቋም ካላቸው ድርጊቶች እንዲሁም ከህድ ድርጊቶች ጋር በጋራ በመስራት ኢትዮጵያን የማሸጋገሩን ስራ ከምን ጊዜውም በላይ ለመስራት ድርጊታችን ቁርጠኛ መሆኑን በዚ አጋጣሚ መግለጽ እፈልጋለሁ። ለፓርቲያቸው አባላት ባስተላለፉት መልእክት አዳዲስ ድምጾች ሲሰሙ ሀሳብን በነፃነት ማንሸራሸር የታገልነት በመሆኑ ልትኮሩ ይገባል ብለዋቸዋል። ጠቅላይ ሚኒስትሩ ለፓርቲያቸው አባላት መታፈን ምን እንደሆነ በደንብ ስለምታውቁ ማንኛውም ሐሳብ በነፃነት የሚንሸራሸርባት ኢትዮጵያን መፍጠር የትግላችን ውጤት እንጂ የሚያሳፍር ነገር ባለመሆኑ አዳዲስ ሐሳብ ወጣ ያለም እንኳ ቢሆን ስንሰማ የትግላችን ውጤት እንደሆነ እያሰብን ልንኮራ ይገባናል። መኖርም አለበት የተለየ ሐሳብ። ሁለተኛ በኦሮሞም በአማራም በትግራይም በሶማሌም ያለ ዋልታ ረገጥ ሐሳብ አክራይነት የተሞላበት ሐሳብ ለኢትዮጵያ አይበጅም። ኦሮሞም፣ አማራም፣ ሶማሌውም ትግራይውም በጋራ በኩራት የሚኖሩባት ኢትዮጵያ እንጂ የኔ ወገን ብቻ ብሎ የሚጨው የትኛውም ኃይል ለኢትዮጵያ ዛሬም ባይሆን ነገ ጥፋት መሆኑን ማወቅ አለብን። ሁሉም ስፍራ በጋራ በእኩልነት የምንኖርበት ሲሆን ይህን የሚያደናቅፈውን ኃይል ደግሞ ልክ እንደ ትናንቱ በህግ አግባብ በመረረ ሁኔታ ታግለን ማስተካከል ከሁላችን የሚጠበቅ መሆኑን አደራ ማለት እፈልጋለሁ። ለኢትዮጵያ ሕዝብ መልእክት ነው በሚል ባስተላለፉትም መለያየትን የሚሰብኩ አስተያየቶችን ወደ ጎን በመተው በጋራ መቆም አለብን ሲሉም ተናግረዋል። ለኦዲፒ አባላት ነው ያሉትን መልእክት ሲያስተላልፉ ደግሞ ኦዲፒ በማንኛውም ሁኔታ ድምጾች መታፈን የለባቸውም የሚለውን ዓላማ ይዞ መነሳቱን መዘንጋት እንደሌለባቸው አስገንዝበዋል። ማንኛውም ሃሳብ የሚንሸራሸርበት ኢትዮጵያን የመፍጠር ትግላቸው ውጤት መሆኑንም እንዲገነዘቡ ጥሪ አስተላልፈዋል። አሁን ካለበት የለውጥ ሂደት ጋር በተያያዘ የተለያዩ አስደንጋጭ ሃሳቦችን ብትሰሙ እነዚህ ከመደናገጥ ይልቅ የተሻለውን ሀሳብ በመውሰድ ሌላውን ወደ ጎን መጣል አለባችሁ ሲሉ ምክረ ሀሳብ ሰንዝረዋል። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች ሰሞኑን በጣም ጠንከር ጠንከር አድርገን ማስተዋወቅ ስናደርግ ነበር፣ ስናስተዋወቃችሁ ነበር። በቅርቡ በአዲስ ፕሮግራም እንመጣለን የሚል ማስታወቂያ ስንናገር ነበር። ያ አዲስ ፕሮግራም ከአዲስ ሰዎች ጋር ይዘነው የምንመጣው ፕሮግራም ነው። ይሄ ፕሮግራማችን አሁንም እየተዘጋጀ ነው። በቅርቡ ይዘን እንመጣለን። ዛሬ ግን ይህንን አዲስ ፕሮግራሞች ይዘን ከምንመጣቸው ሰዎች አንዱ የሆነው አዲሱ ባልደረባዬ አዲሱ ዘጋቢያችን፣ አዲሱ የጋቢና አባል እዚህ ስቱዲዮ ይገኛል። ሀብታሙ ስዩም እንኳን ደህና መጣ። እንኳን ደህና ቆየችኝ በድጋሚ ሲሆን፣ አድማጮችም በዚህ ሁኔታ ስለተገናኝ እናመሰግናለን። መልካም ጊዜ አብረ እንደምናሳልፍ አስባለሁ። እኛም በጣም ደስ ብሎናል። ሀብታሙ እንግዲህ አጠር አድርገህ እስቲ ለአድማጮቻችን ስናስተዋወቅ ኢትዮጵያ ውስጥ በተለያየ የህትመት ሚዲያ ላይ እንደዚሁም ሬዲዮ፣ የቴሌቪዥን ፕሮግራሞችም ላይ ስትሰራ ነበረ። በቅርቡ ደግሞ ሌሎች ፕሮግራሞች ላይ ስትሰራ ነበረ። ና እስቲ አጠር አድርገህ አድማጮቻችን ከቪኦኤ ጋቢናን ከመቀላቀል በፊት ማነህ ለሚሉት የተለያዩ የመገናኛ ብዙኃን ላይ ሰርቻለሁ። በቅርብ ጊዜ ከሰራሁባቸው ቦታዎች መካከል ምናልባት ከአድማጮች ጋር የምተዋወቀው በጀርመን ድምፅ ራዲዮ እና በቢቢሲ አማርኛ ላይ ነው። ከዛ በፊት በህትመት ላይም በቴሌቪዥን ላይም ብቅ ብዬ አውቃለሁ። ከዚህ በኋላ ደግሞ የቪኦኤ ቤተሰቡኝ ይቀጥላሉ ማለት ነው። ጥሩ ጊዜ እንደምናሳልፍ ይሰማኛል፣ እመኛለሁ። አዎ፣ እኔም ጥሩ ጊዜ ይኖረናል የሚል ከፍተኛ እምነት አለኝ። አድማጮቻችንም በጣም ጥሩ የሆነ ፕሮግራም እንደሚያገኙ ካንተ ተስፋ እናደርጋለን። እንኳን ደህና መጣ። እስቲ ለዛሬ እንደው እንኳን ደህና መጣ ለሚለው ቀጣዩን ፕሮግራም አስተዋውቅልን። አመሰግናለሁ። ቀጣዩ እንግዲህ በኢትዮጵያና ኤርትራ መካከል የተከሰተው ጦርነት ፖለቲካዊ ቀውሱን ያስከተለ፣ ማህበራዊ ጠባሳን የፈጠረ የቅርብ ጊዜ ትዝታ እንደሆነ ይታወቃል። በዘር በሃይማኖት አንድ የነበረ ሕዝብ በማይታይ አጥር ተከልሎ በናፍቆት ሰቀቀን ሁለት አስርት ዓመታትን ተሻግሯል። የሁለቱ ሀገራት ግንኙነት ዳግም ሲታደስ ከብዙሃኑ ፊት ላይ የሚወርደው እምባ፣ የሚሰማው ሲቃ ከቃላት በላይ የሚናገረው ቁም ነገር ነበረ። እንግዲህ ያቶ ደመቀ በለው የተባሉ በደቡብ ወሎ ዞን የኮምቦልቻ ከተማ ነዋሪ ናቸው። ሰሞኑን ታሪካዊ ሥራ ከውነዋል። ለሀያ ዓመታት ተከራይተውበት የነበረውን የኤርትራውያን መኖሪያ ቤት ጠብቀው ለሕጋዊ ባለንብረቱ በማስረክባቸው ዳግም የሕዝቦች ግንኙነት በፍቅር ታድሰዋል፣ በታማኝነት ተሟሽተዋል ይለናል የወሎ ዘጋቢያችን መስፍን አድራጌ። ተከታዩን ዘገባ ያሰማናል። ወይዘሮ ግዳይ ኃይሌ ከሀያ ዓመታት በፊት የትውልድ ሀገራቸውን የስጋ ዘመዶቻቸውን ለመጠየቅ ወደ ኤርትራ ያቀናሉ። ሰላም ይመልሶት ብሎ ለሸኛቸው ጎረቤት ግን ዜናቸው የውሃ ሽታ ሆነ። ዝም ብለን ወደ አገራችን አይተን መመለስ ነበር። ይህን ነው እንመለሳለን ስንል እንደገና መንገዱ ተዘጋ። በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት የወጣው እንዳይመለስ እንቅፋት ፈጠረ። ጦርነት ታወጀ። የብዙሃን ደም ፈሰሰ። ወይዘሮ ግዳይ ባለቤታቸውና ልጆቻቸውም ከዘጠኝ ዓመት በላይ የቆዩባትን ኮምቦልቻን እንደናፈቁ ደክመው ያቆሙትን ጎጇቸውን ጥለው ለመኖር ተገደዱ። ግና አቶ ደመቀ በለው የተባሉ ቅን ኢትዮጵያዊ ደማቅ ታሪክ ጽፈው ለዛሬ ያቆዩ በ1980 ዓ.ም ከወይዘሮ ግዴ ባለቤት ከአቶ አስገዶም ገብሩ ተከራይቶ የኖሩበትን መኖሪያ ቤት በታማኝነት ጠብቀው በታማኝነት ለሕጋዊ የቤቱ ባለቤት አስረክበዋል። መጀመሪያ እሳቸው ናቸው ያከራዩም ባልዩ። በ1980 ዓ.ም እሳቸው ከራስ ከፍልስ ከፍል እርሱ አስመራ ድርሽ እመጣለሁ ሲል የአገር ሁሉና ሆኖ መንገድ ተዘጋ። አላስረክቡኝም ምን ማ እኔ በህምነት ጠብቆዩ። ኤርትራም ኢትዮጵያም እደበለቀ የተዋለድ ህዝብ እና እምነት ጥሩ ነው ነው እሳቸው ያደረጉልን ውለታ መጨረሻ የለውም እ ሰው ይመጣል አለ የለን ሲሉት ሞተ አለ ወይ ሲሉት መኖሩን መሞቱን ሳያውቁት ጠብቆ ቆዩ። በጣም የሳቸው ምስጋና መጨረሻ የለውም። እንደኔ ደግሞ እንደዚህ ለክብረትና ማዕረግ ደግሞ እንደኔ ደግሞ ይፍጠርላቸው። እምነትም ታማኝነትም ጎድሎ ስጋዊ ተድላ በሚቀነቀንበት ሰዎች ለቁሳዊ ጥቅም በሚሽቀዳደሙበት በዚያ ጊዜ አቶ ደመቀ ብዙ ፈተናዎችን ማለፍ ነበረባቸው። ኮምበርሻ የኤርትራ ቤት በዝግ ሲሸጥ እኔን ጠየቁኝ። ሲጠይቁኝ እኔ ተከራይ ነኝ እንጂ እንትን አይደለሁም አልኩኝ። በኋላ ያለባቸው ተከራይ እንጂ ሊተራ አይደለሁም አ ሲኖር ሲኖር ደግሞ የቀበሌ ሁለት ሕግ አለ፣ እንዲ ያለ ፋይል አለ፣ ፋይል ቁጥር አለ። ጊዜ ሀይሌ ነው የሚለው ባለቤት አለው ግብር ይከፈልበት ያለበት ከዛ ጀምሬ እየጠበቅኩ ስኖር ስኖር ሰው ሞተዋል ልብሳቸው ማር የወሳቸው ሞት በከተማውም ሆነ በመሆኑ ብዙ ወራ ነው። የኤርትራ ቤት እንዴት ትለቃላች? እኛ ነገ የምንሞት ሰዎች የኤርትራ ቤት የባለቤቱ ነው አልኩኝ። ለባለቤቱ አለማስረከብ ምንም ችግር የለም። ቤት ይኸው ወረቀቱን ሁላ ቀረፃ በስማቸው ግብር እየተከፈለ እስካሁን ጠብቂያለሁ። አሁንም የጤና ቤት ይሁን እላቸው አስረክብያለሁ። የአቶ ደመቀን ምግባር ከተራራ በላይ የሚያገዝፈው እሳቸው ሀብት ንብረት የተረፋቸው ጧሪ ደጋፊ የሞላቸው አለመሆናቸው ነው። በጡረታ ከሚያገኙት አምስት መቶ ብር ውጭ የሚተማመኑበት የገቢ ምንጭ የላቸውም። እኔ ቤት የለኝ አሁን አምስት መቶ ብር ጡረታ ቤት ኪራይ አሁን ልከፍለው ነው ልበላው። ይኸው ከተማ አስተዳደሩ እንኳን አያገድፈኝም። ቤት ዝጋር ነው ያበጅ ያበጁ ያበጁ ምን ይስያህላለ ታማኝነት ት ለአቶ ደመቀ የመጀመሪያቸው አይደለም። ከ1957 ጀምሮ አሰብ ኖረዋል። እዚያ የጉልበት ስራ በመስራት ራሳቸውን ለመቻል ባደረጉት ጥረት የመንጃ ፈቃድ አውጥተው ትዳር መስርተው ጎጆ ቀልሰው ነበር። አሰብ ከሚገኘው መኖሪያ ቤታቸው የነበራቸውን የቤት ቁሳቁስ በመንግስት የጭነት መኪና ጭነው ይመጣሉ። መኪና በ1983 ዓመተ ምህረት እየመጣ እየመጥቼ ተረከቡ ብላቸው አንረከብም ጊዜ ዴሴ ይህሩ ዴሴ 83 ላይ የደርግ መንግስት ሲወድቅ እቃቸውን ጭኖ የመጡበትን መኪና የአሰብ መዘጋጃ ቤት መኪና ነበር እና እዚህ ለመዘጋጃ ቤቱ አስረክበው እሳቸው በደሞዝ እያገለገሉ ነው ያሉት። የሚገርመው ግን በጣም በዚያን ሰዓት የግርግር ወቅት ስለነበረ ብዙ ንብረቶች ተዘርፈዋል። የመንግስት ንብረቶች ምናምን ማለት ነው። ሰውየው ምንም ይሄ ነገር የሚገርማቸው ሰው አይደሉም። ልምዳቸው ነው ማለት ነው። አሰብ ውስጥ የገነቡት መኖሪያ ቤት በአሁኑ ሰዓት ምን ደረጃ ላይ እንዳለ ግን አያውቁም። የኮምቦልቻ ወጣቶች ማህበር ሰብሳቢው መሐመድ አሊ አቶ ደመቀን ህያው የኢትዮጵያዊነት መገለጫ ይላቸዋል። ለትውልዱም የግብረ ገብነት ማሳያ እንደሆኑ በማከል ይሄ ትልቅ እሴት ነው። ከዚህም አልፎ ደግሞ ለሁለቱ ሀገሮች ደግሞ ፖለቲካዊ ፋይዳውም እንደዚያው። የሚቀጥለው ትውልድ ከቁስ ነገር እምነት ቃል እንደሚበልጥ በጣም የተረዳንበት ስለሆነ በጣም በጣም ነው የሚያስደስተው። ስሜ ፈዋር ደመቀ ይባላል። የአቶ ደመቀ የልጅ ልጅ ነው። ያስረከብንባቸው ቦታ ላይ ነው ተወልጄ ያደግኩት። አባቴ ያደረገው ነገር ለእኔ በጣም ትልቅ ደስ የሚል ነገር ነው። ቅንነት ነው። ለሰው ታማኝነት ዋናው ነገር ስለሆነ ለሰዎች ታማኝ መሆን አስተምሮኛል። በአቶ ደመቀ ውሳኔ ውስጥ የእናንተ ተሳትፎ ነበረ ማለት እንችላለን? ቤታቸውን በሰዓት እንዲረከቡ እንዲረከቡ እኛም ጫና አለ። አባቴ መጀመሪያ ይህን ያስበው ነገር ምንም አይነት ተጽዕኖ እንዳይፈጠርባቸው ቤታቸውን ጠብቆ ይዟል። አሁንም ላይ ሲመጡ በአግባቡ ለማስረከብ ችለዋል ማለት ነው። ቤት እስኪያገኙ ድረስ አሁን የት ነው ያለት? አሁን ያለው እዛው ቤቱ ወሎ ኮምቦልቻ አካባቢ ተወልዶ ያደገው የአቶ አስገዶም ገብሩና የወይዘሮ ግዳይ ኃይሌ ሶስተኞች በመኖሪያ ቤቱ ርክክብ ተገኝቶ ነበር። አሰብ ውስጥ በመንግስት ሰራተኝነት የሚያገለግለው አቶ ብርሃን አስገዶም ተወልዶ ካደገበት ፍቅር አግኝቶ ፍቅር ሰጥቶ ከቆየበት አካባቢ በድንገት በተፈጠረ ችግር ሁለት አስርት ዓመታትን መራቁ ስሜት የሚጎዳ ጠባሳ ፈጥሮበታል። ከአመታት የጥላቻ ቅስቀሳ ደም አፋሳሽ ጦርነት በኋላ የኢትዮጵያና የኤርትሪያ ህዝቦች ዳግም መገናኘት ጀምረዋል። አቶ ደመቀና የወይዘሮ ግዳይ ቤተሰቦች በፍቅር ዳግም እንደተጣመሩት ሁሉ ፍቅር አጥፍቶ ህብረት ናደው ያ የጥላቻ ግንብ ዳግም እንዳይፈጠር ለውጡን መደገፍ ይገባል። እንደ አቶ ብርሃን ያስገደውም ይህን ለውጥ ህዝቡ ከእጁ እንዳያመልጥ ወዳለፈው ነገር እንዳይመለስ በጣም መሰራት አለበት። ወይዘሮ ግዳይና አቶ ደመቀም ይህን ይላሉ። አምላክ ሁሉ በእጅ ነው። ና አፍ ሰጥተን እናገራለን መላስ ሰጥተን እንጂ እሱ ስራ ብዙ ነው። ይኸው እንዲህ ያለ ሰላም መጥተው እንዲያለ ፍቅር መጥተው ለዚህም አበቃን። በጣም አምላክ ምስጋና ይገባዋል። በተጽዕኖ ነበር ይኸው ተጽዕኖ ፈረሰ። የጀርመን ግንብ እንኳ ፈርሶ የለም። መልካም አባት መልካም አሻራውን ሲያትም፣ መልካም ልጅ ደግሞ አሻራውን የማስቀጠል ግዴታ እንዳለበት ወጣት መሀመድ ያስረዳል። ጧፍ ሆነው ያበሩትን ቀናነት ነፋስ ሆነን ማጥፋት አይገባንም፣ የሚተርፈን ጨለማ ነውና። እናም አቶ ደመቀን ማመስገን ብቻ ሳይሆን መደገፍ የሚያስፈልግበት ወሳኝ ቀን ላይ መሆናቸውን ይገልጻል። አሁን ከዚህ ከቤ ከወጡ ጡረታቸው ራሱ አምስት መቶ ብር ብቻ ነው እና በኪራይ ሊከፍሉት ነው፣ ለቀለብ ሊሆናቸው ነው፣ ምን ሊሆናቸው ነው? እና ከተማ አስተዳደሩ ቦታ ምናምን ያመቻችላቸው፣ እኛ ደግሞ ወጣት ማህበሩ ከማህበረሰቡ ጋር ሆኖ ግን ቤት እንሰራላችኋለን። ይህን ሰውዬ ማለት ነው ይህን ሴት ማድነቅ ብቻ ሳይሆን ወደ ተግባር ደግሞ ይህን ያስረከቡን ነገር ይዘን እኛ በጎ ነገር መስራት ደግሞ ለራሳችን የሆነ ሴት ጥለን እናልፋለን ብለን እናስባለን። በኮምቦልቻ ከተማ ቀበሌ ዜሮ አንድ ሊቀመንበር የሆኑት አቶ ደሳለኝ እጅጉም በዚህ ሀሳብ ይስማማሉ። የመጀመሪያው ነገር ቤትና ቦታ ያስፈልጋቸዋል። ይህን ደግሞ ከተማ አስተዳደሩና ቀበሌ አስተዳደሩ ተነጋግሮ ዝቅተኛውን የከተማውን ስታንዳርድ ሊችል የሚችል ቦታ ማዘጋጀት ይጠበቅበታል ባይ ምክንያቱም ሌሎች አካባቢዎች ያሉ የኤርትራውያን ቤቶች በግለሰቦች ጭምር ማዞር የሚቻልበት no ሁኔታው ነበረ። ወቅቱ እንደዛ ይፈቅድ ነበር፣ መሸጥ መለወጥ የሚቻል ግን፣ ለቃሌ ኖራለሁ ብለው አደራ አልበላም ብለው የቆዩ አባት ናቸው። እሳቸውን መጦር መንከባከብ ደግሞ የመጀመሪያው የከተማ አስተዳደሩና የቀበሌ አስተዳደሩ ስራ ነው። ለተደረገላቸው መስተንግዶ፣ ለተሰጣቸው ፍቅር ምስጋናውን የገለጸው አቶ ብርሃኔ ይህን ታሪክ አገሩ ላይ መድገም እንደሚፈልግ ገልጿል። ወይ ንገርለት ጥሩ ያደረገልህን ነገር ወይ ድማ አድርግለት ነው። ብንችል ስልጣን ካለን ማድረግ እንሞክራለን፣ አልቻልንም ደግሞ እንነግራለን። በዛም ጥሩ አይነት እንትን ነው እያየ ነው በተደፋፍረ የሚያወጣ ነው። በየሄድንበት ይህንን ለውጥ እኔ ራሴ እዛ ውስጥ ለውጥ ውስጥ ሁኜ መንቀሳቀስን አልጥለው። መንፈሳዊ ደስታ በስጋይ ምቾት አይለወጥም የሚሉት አቶ ደመቀ እምነት የሁሉ ነገር መሰረት እንደሆነ ይመክራሉ። እምነት ይኑር፣ አንጣላ፣ እንፋቀር፣ አንዱን አንዱ ይጠብቀው። ለአሜሪካ ድምጽ ሬዲዮ መስፍና አራጌ ነኝ ከደሴ። መስፍን አራጌን እናመሰግናለን። ተከታዩ ዘገባችን ወደ ጠቅላይ ሚኒስትር አብይ አህመድ ይወስደናል። ጠቅላይ ሚኒስትር አብይ አህመድ የጠቅላይ ሚኒስትርነት የስልጣን ወንበራቸውን ከያዙ አንድ አመት ሊሞላቸው ነው። በዚህ ጊዜ ውስጥ ምን አከናወኑ? ምን ፈጸሙ? ምንስ በጎ ነገር አሳዩ? ይለናል ዘጋቢያችን እስክንድር ፍሬው የተለያዩ ሰዎች አስተያየትን አካቶ ከመጋቢት እስከ መጋቢት በአራት ኪሎ ቤተ መንግስት ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ከፈጸሙ እነሆ አንድ ዓመት ሊሞላቸው ነው። ተስፋ በጠፋበት፣ ፍጥጫ በነገሰበት፣ ግራ መጋባት ቦታውን በያዘበት በዚያ ወቅት የመጡት መሪ የተሰጣቸው ኃላፊነት ክብደት ግልጽ ነበር። መጋቢት 24 ያደረጉት የባለ ሲመት ንግግር ግን የተበላሸውን እንደሚያስተካክሉ፣ የተጣመመውን እንደሚያቃኑ፣ የተበተነውን እንደሚሰበስቡ እምነት እንዲጣልባቸው አደረገ። ስለ ኢትዮጵያዊነትና የቀጠለ ጥንካሬው በተደጋጋሚ ያነሱበት ንግግር ያገኘው ተቀባይነትም ግልጽ ነበር። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር፣ ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር፣ ኢትዮጵያዊ ስንሞት ደግሞ ኢትዮጵያ እንሆናለን። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህርና የንግግር አጻጻፍ ባለሙያ ዶክተር ጌታቸው ድንቁ ከአንድ ዓመት በፊት ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የጠቅላይ ሚኒስትሩን የመጀመሪያ ንግግር ገምግመው ነበር። ዛሬ ከአንድ ዓመት በኋላ በድጋሚ አነጋግሬያቸዋለሁ። ከመጋቢት 24 ቀን ጀምሮ የተደረጉት የጠቅላይ ሚኒስትሩ ንግግሮች ወጥነት እንዳላቸው በተግባርም መዛነፍ እንደማይታይ ነው የሚያምኑት። ምንድን ነው ሰዎች የዛን ጊዜ በጉልህ አንስተው ሲያበቁ ኢትዮጵያና ኢትዮጵያዊነትን በኋላ እየደከመ መጣ የሚል ነገር አለ። ግን እኔ ብዙ አልስማማም። ቶሎ ብሎ ወደ አንድ አመለካከት ለመሄድ የመፈለግ ነገር፣ ቶሎ የማድነቅ ቶሎ የመተቸት ፍላጎት ካልሆነ በስተቀር አንዳንድ ሰዎች የሚያሳዩት ለምሳሌ ማህበራዊ ሚዲያውን አስመልክቶ በወጣ ጽሁፍ መግለጫ በጣም አጭር መግለጫ ነች። በዛች ውስጥ እንኳን አስራ ስምንት ጊዜ ያህል ኢትዮጵያ ኢትዮጵያውያን የሚል ነገሮች ተጠቅሰዋል እና ይህን ነገር አልተውትም፣ አልጣሉትም ባይ ነኝ እኔ። በመሀል የነበሯቸውንም ንግግሮች በምናይበት ጊዜ ማዕቀፍ የሆነውን አስተሳሰባቸውን የሚያፈርስ ነገር አላየሁበትም እና የአገሩን ሕዝብ የየትኛውም ክልል ያለ በየትኛውም ብሔር ብሔረሰብ ያለ በየትኛውም የማህበራዊ ቡድን የተጠራ ህብረተሰብ ሁሉ አገሩ እንደሆነች፣ አገሩ እንደሚያገባው፣ የለውጡ አካል መሆን እንዳለበት፣ ሁሉንም አንድ ላይ የሚያመጣ አይነት ነገር ነው በብዛት የማየው። እዛው ንግግር ላይ እንቆይና ማህበራዊ ሚዲያን አስመልክተው በጽሁፍ ባወጡት ንግግር ላይ ዶክተር ጌታቸው እርስም እንዳሉት መጨረሻ ላይ እንዲያውም ምን ይላል፣ ኢትዮጵያ ሁላችንንም በኩልነት ማገልገል አለባት። ይህ አቋማችን ነበር፣ አሁንም በጽኑ እናምንበታለን ብለው ነው ያጠቃለሉት። እኔ በጣም ጥሩ አገላለጽ ነው ባይ ነኝ። አቋማችን ነበር፣ በጽኑ እናምንበታለን። ይሄ እንዲሁ በቀላሉ የሚሸረሸር አይደለም። ታዲያ ኮ ያመጡትም ለውጥ ተብሎ የሚታሰበው ትልቁ ይሄ ነው። ሌሎቹ በዚህ ማዕቀፍ ውስጥ ሆነው የሚሆኑ ናቸው። በጣም የሰውንም ልብ የገዛው እኮ ይሄ ነው። በፊት ፓርቲያቸውም እንደሚያምነው የኢህአዴግ መንግስት እንደሚያምነውም ለክልልና ለብሔር አስተሳሰብ የተሰጠው እና ለሀገራዊነት የተሰጠው ትኩረት በሚዛን በሚታይበት ጊዜ የበለጠ የነበረው የክልል የብሔር ማንነት ሌሎችን ማንነቶች ላይ የተሰጠው ትኩረት ነው የሚል ነው። ስለዚህ ያንን የለወጠ አካሄድ ነው የሄዱት። ቋሜ ነበር አሁንም አልተለወጠም ማለታቸው ተገቢ ነው። እኔም ከዛ ጋር ነው ምስማማው። ስናገር የነበርኩትም ነገር እሱ ነው። አንድ እሱ ነው። ሁለተኛ፣ ከሚዲያው ጋር በተያዘ ለምሳሌ እሳቸው ወደ ስልጣን የመጡበትን ጊዜ ልበል ልውሰድና፣ ብዙ ሰው ይመስለኛል ግር የተሰኘበት ስለ ሀገር ተስፋ መቁረጥ ስለ መንግስት እምነት ማጣት የነበረበት ሚዲያውንም አለማመን፣ በተለይም ደግሞ በመንግስት ሚዲያ የሚነገሩ ነገሮችንም አለማመን፣ አለመቀበል ነገሮች ነበሩ እና ተአማኒነቱን እያጣ የነበረበት ጊዜ ነው ሚዲያውን። ያ ምንድን ነው በመንግስት ጠበቅ ያለ እጅ እየተያዘ መምጣቱና አንድ አይነት ድምጸትን ብቻ የሚያስተናግድ የነበረ መሆኑ ነው። እሳቸው አንዱ ተስፋ የሰጡት ነገር የታሰሩት ጋዜጠኞችም ፖለቲከኞችም እንደሚለቀቁ ሚዲያው ክፍት እንደሚሆን ነጻ እንደሚሆንና ከነ ችግሮቹም እንኳን ቢሆን ለዲሞክራሲ አስተዋጽኦ በሚያደርግበት ሁኔታ ነጻነቱ እንደሚሰጠው እንጂ ትንሽ ኮሽ ባደረገ ቁጥር መንግስት ጣልቃ እየገባ የሚያሳቀቅና የሚያስደነግጥን ነገር እንደማያደርግ ቃል ገብተው ነበር። ይሄንን አላየንም። ለምሳሌ ሶሻል ሚዲያው ጋር እየደረሰ ያለው ነገር መንግስትን ብቻ ሳይሆን እንደ ህብረተሰብም ያሳሰበን ደረጃ ደርሷል። ደግሞ በእኛ ሀገር ብቻ አይደለም፣ በሌሎችም ሀገራት ይሄ ከባድ አሳሳቢ ክስተት እንደሆነ ትናንትና እንኳን የኒው ዚላንድ ጠቅላይ ሚኒስትር ወጥተው በሀገራቸው የሙስሊሞች ላይ የደረሰውን ግድያዎች ባወገዙበት ጊዜ የማህበራዊ ሚዲያውን ነው እንደ አንድ የእንዲያለ መጥፎ ሀሳቦች መጠንሰሻና መራመጃ መድረክ እንደሆነ አድርገው አውግዘው፣ ማህበራዊ ሚዲያውን የሚያስተዳድሩም በማህበራዊ ሚዲያ ላይም ሀሳባቸውን የሚያስተላልፉም ሰዎች የተለየ ጥንቃቄና ኃላፊነት እንደሚያስፈልጋቸው ትኩረት እንደሚሻው ተናግረዋል። በግብፅም ይሄ በውይይት ላይ ያለ ጉዳይ እንደሆነ እንገነዘባለን። ምናልባትም ኬት እንደሰማሁት ባላስታውስም የሚቀጥለው የሀያዎቹ ባለጠጋ ሀገራት ስብሰባ በሚካሄድበት ጊዜ ማህበራዊ ሚዲያን እንዴት የበለጠ ኃላፊነት የሚሰማው እናድርገው ወደ ግጭት ወደ ጥላቻ፣ ወደ ክፋት የሚያመሩ ሀሳቦችን፣ ህብረተሰብን ለዛ የሚያነሳሱ ነገሮችን እንዳያራምድ እንዴት እናድርገው የሚለው አጀንዳ አንዱ ሆኖ ለውይይታቸው ሊቀርብ ይችል ይሆናል የሚል አንዳንዶች ግምታቸውን ሲያስተላልፉ ሁሉ ሰምቻለሁ። እና በቡድን ሀያ ሀገራት ስብሰባ ማለት ነው። በቡድን ሀያ ሀገራት እና ስለዚህ ኢትዮጵያ ውስጥ ደግሞ ፖለቲካው ራሱ ያለበት ሁኔታ የሽግግር ወቅት እንደመሆኑ ብዙ ተስፋዎች እንዳሉ ሁሉ አንዳንድ ደግሞ እንቅፋቶችም አሉ፣ ስጋቶችም አሉ። ስለዚህ ተስፋዎቹን ላይ ከማተኮር ይልቅ እነሱ እንዲጎለብቱና ፍሬ እንዲያፈሩ ከማገዝ ይልቅ ስጋት የሆኑት አካባቢዎች ላይ፣ ልዩነት የሆኑት አካባቢዎች ላይ በማተኮር በማህበራዊ ሚዲያው የሚራመዱ ሀሳቦች ለግጭት መንስኤ ሲሆኑ ይታያሉ። ታዲያ በዚህ በርግጎ ሲያበቃ መንግስት መጥፎ እርምጃ ሲወስድ አላየሁም። ትላንትም የተሰጠው መግለጫ ላይ ተነስቶ ሶሻል ሚዲያውን የማቁ ሳይሆን ሁሉም ሰው እዛ ላይ እያስተዋለ የሚያደርገውን ነገር በኃላፊነት መንፈስ እንዲያደርገው የሚያሳስብ ጉዳይ ነው የሆነው እና ወደኋላ የመለሱት ነገር ብዙ የለም። በአዲስ አበባ ዩኒቨርሲቲ የታሪክ መምህርና የፖለቲካ ተንታኝ አቶ አበባው አያሌው ሌላው አስተያየት ሰጭ ናቸው። የአቶ አበባው አያሌውን አስተያየት ደግሞ በነገው ምሽት ይዘን እንመለሳለን። አድማጮች፣ እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሐሪክ፣ በትዊተር እንዲሁ አት ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ ሀብታሙ ስዩም ነን። ዝግጅቶቻችንን ሲያቀናብርልን የቆየው ሞክቢል እያበረው ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ደህና እደሩ። Deus haga americati.